አሁን ደግሞ ወደ ካናዳ እናመራለን። በካናዳ በነዳጅ ዘይት ሀብቷ በምትታወቀው አልበርታ ፎርት መክሪ በተባለች ከተማ በተነሳው ሰደድ እሳት አንድ መቶ ሺህ ሰዎች አካባቢውን ለቀው እየወጡ ነው። በሰደድ እሳቱ ከተማዋ ሙሉ በሙሉ እየወደመች መሆኗ እየተነገረ ነው። እስካሁን ባለው ጊዜ በሰው ሕይወት ላይ እየደረሰ አደጋ የለም። የከተማው አስተዳዳሪዎች ትኩረታችን ሰውን ማትረፍ በመሆኑ ሰው እንዲወጣ እያደረግን ነው ብለዋል። በዚህ አካባቢ በርካታ ኢትዮጵያውያን እንደሚኖሩ ይነገራል። በምን አይነት ሁኔታ እንደሚገኙ ለማወቅ ጽዮን ግርማ ሰይፈ መኮንን ወደ ተባለ የአካባቢው ነዋሪ ማምሻውን ደውላ ተከታይን ዘገባ አጠናቅራለች። እሳቱ ወደ ከተማው መዛመት ሲጀምር ከአንድ መቶ ሺህ በላይ ነዋሪዎች በሙሉ ከተማውን ለቀው እንዲወጡ አስቸኳይ ትዕዛዝ ተሰጥቷቸዋል። የአልበርታ ባለስልጣናት ሰውን የማሸሽ ስራውን አጠናክረው እንደቀጠሉም ገልጸዋል። አቶ ሰይፉ መኮንን በሰሜን ጫፍ ካናዳ አልበርታ ፎርት መክመሪ ውስጥ ነዋሪ ነው። ከነቤተሰቡ ሸሽቶ ከአካባቢው መውጣቱን ይናገራል። በዚህ ከተማ ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያንን ጨምሮ በርካታ አፍሪካውያን እንደሚኖሩ ይነገራል። ከአስር ሺህ ከአስራ አምስት ሺህ በላይ ኢትዮጵያውያኖች እዚህ አካባቢ የሚኖሩ ይመስለኛል። በጣም ብዙ ነው። ብዙ አፍሪካውያን አሉ። ብዙ ሶማሊያውያን አሉ። ብዙ ኤርትራውያን አሉ። የካናዳ የንግድ እንቅስቃሴ እምብርቱ ያለው ይሄ አካባቢ ነው። እያንዳንዱን ስራ ትልቅ ዶዘር ጀምሮ እስከ ትንሹ ስራ ድረስ በእነዚሁ ሰዎች ነው የሚሰራው። ሰደድ እሳቱ ሲነሳ ወደ ከተማ ይደርሳል የሚል ግምት እንዳልነበራቸውና በድንገት እየተወረወረ ወደ ከተማው ሲገባ ነዋሪው በሙሉ ሽሽት መጀመሩን ይናገራል። የተነሳው ከትላንት በስቲያ ነው የተነሳው፣ እና እስካሁን ድረስ አለ። ዛሬ የባሰው ነው እንግዲህ በእሳት ውስጥ ነው ሰዎች እየወጡና እያለፉ ያሉት። ግማሹ ወደ ሰሜን ይሄዳል፣ ግማሹ ወደ ደቡብ ይሄዳል። ደቡቡ ማለት ትልቁ ከተማ ያለበት የአልበርታ ዋና ከተማ ኤድቨንተን ያለበት ነው። ወደዛ ነው የሚጓዘው ሰው። አብዛኛውም ደግሞ እግሩ እንደተመቸው ነው እንደዛ። እና ወደ ላይ ለምሳሌ ወደ ሰሜን ጫፍ ያለው እነዚህ ካምፖች አሉ፣ የዚህ የኦይል ሳንድ የሚወጣበት የሚያወጡት ሰራተኞች የሚኖሩበት ብዙ ሎጆች አሉ፣ ብዙ ሆቴሎች አሉ። እዛ ውስጥ ነው አሁን ሰው እየኖረ ያለው። በአካል ላይ እየደረሰ ጉዳት እስካሁን የለም፣ ግን ያው ሁሉም ንብረቱን ጥሎ ነው የወጣው። ምንም የያዘው ነገር የለም። እኔ ለምሳሌ ስራ ላይ ነበርኩ። ስራዬን እንደጨረስኩኝ እሳቱ እየመጣብኝ ነበረ። እንዴ ይህን ያህል መጣ እንዴ ብዬ ሄጄ ቤተሰብን እስቲ ውጡ ብዬ ነው ብድግ አድርጌ ይዤ የወጣሁ። ስወጣ አጠገቤ ደርሷል ማለት ነው። ይህን ያህል እየተወረወረ ነበረ፣ እና ምንም ይዞ የወጣ ሰው የለም። እያንዳንዱ ነብሱ ነው ይዘ የአልበርታ ስቴት ተቀዳሚ ሚኒስትር ሬቸል ኖትሌ ዋናው ትኩረት ህዝቡን ማዳን ነው ሲሉ ለአሜሪካ ድምጽ ተናግረዋል። አቶ ሰይፉ መኮንንም በበኩሉ አሁን ሰው በየመጠለያ ጣቢያው ገብቷል ይላል። አሁን ያለ ነው ያው እንደነገርኩሽ ሎጆቹስ ነው። እነዚህ ሎጅ የሚባሉት እስከ አንድ ሺህ ሰው ድረስ የሚይዘዋሉ። አንዳንድ ካምፕ ሁለት ሺህም ሰው ሊይዝ ይችላል። ከዛ በላይ ምክንያቱም የሰራተኛ ካምፕ ነው። በዚህ በኢኮኖሚው ድቀት ምክንያት ሰራተኛው በሙሉ ወጥቷል አሁን ትንሽ ነዳጁ ስለወረደ ሰራተኛ ቀንሰዋል፣ እና ሎጁ ማለት ሆቴሉ እንዳለ ነው። አሁን እኛ የገባ ነው እዛ ውስጥ ነው እዛ ነው የተጠለልነው። በምግብ ምንም ችግር የለም። ያው ግን ዞረን ዞረን ቤታችንን ወይም ንብረታችንን አናገኘውም ማለት ነው። ዞሮ ዞሮ ወደ ዋናው ከተማ ከዚሁ በአውሮፕላን ይወስዱናል፣ በዚሁ ከሄሊኮፕተር ይወስዱናል። የሰደድ እሳቱ መቀነስ ቢያሳይም በርካታ ቤቶችና ንግድ ቤቶች አሁንም እየተቃጠሉ